በበረራ ቁጥር ኢቲ 702 የተመዘገበው የኢትዮጵያ አየር መንገድ አውሮፕላን በምክትል አብራሪው እንደተጠለፈ ታውቋል። ጠላፊው አውሮፕላኑን ጄኔቫ ከተማ ሲያሳርፍ የስዊስ መንግስትን የፖለቲካ ጥገኝነት መጠየቁም ተገልጧል። የኢትዮጵያ መንግስት ኮሚኒኬሽን ጽህፈት ቤት በበኩሉ ጠላፊው ሊያመልጥም ነበር ብሏል። መለስካቸው አማሃ ነው ዝርዝሩን የላከልን። ትናንት የካቲት ዘጠኝ ቀን 2006 ዓ ም ከሌሊቱ 6 ሰዓት በኋላ በካርቱም በኩል ወደ ሮም አቅንቶ የነበረው የበረራ ቁጥር ኢቲ 702 ቦይንግ 767 አይሮፕላን ያረፈበት ስፍራ ከታቀደ ውጭ ነበረ። ከሁለት መቶ የማያንሱ ተሳፋሪዎችን ይዞ የነበረው ይህ አውሮፕላን ኃይለ መድህን አበራ ተገኝ በተባለው ምክትል አብራሪ ተጠልፎ ያረፈው በጄኔቭ ስዊትዘርላንድ ነበረ። የሰላሳ አንድ ዓመት ወጣት እንደሆነ የሚነገረው ኃይለ መድህን ጄኔቭ አውሮፕላን ማረፊያ እንደደረሰ በማብራሪያ ክፍሉ መስኮት በገመድ ከአውሮፕላኑ በመውረድ እጁን ለፖሊስ እንደሰጠና የፖለቲካ ጥገኝነት እንዲሰጠው መጠየቁን አያሌ ዓለም አቀፍ መገናኛ ብዙኃን ገልጸዋል። በኢትዮጵያ ቴሌቪዥን የቀኑ የሰባት ሰዓት ዜና አወጃ ላይ ስለዚሁ ጉዳይ ማብራሪያ የሰጡት የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ ሬድዋን ሁሴን ግን ከዚህ ለየት ያለ ገጽታ አቅርበዋል። አሁን በዘጌት ብሎ እያረጋገጠ ነው። እዛ አካባቢ ከሚወጡ ምንጮች እንደተነገረን ከሆነ ምክትል አብራሪው ነው ተልፋውን ያካሄደው ዋናው አብራሪ ተላናይ ናቸው። የተወሰነ ጊዜ ከበረሩ በኋላ ለረፍት ወጣ ብለው ሲም እስኪመለሱ ድረስ የበረራ ክፍሉን ቆልፎባቸው ምክትል አብራሪው እስከ መጨረሻው ይዞ እንደሄደ ለማረጋገጥ ተችሏል። እዛ ከደረሰ በኋላም ለማምለጥ ሙከራ አድርጓል፣ አልተሳካለትም። በስዊዘርላንድ በጄኔቭ የጸጥታ ሰራተኞች ቁጥጥር ስር ሆኖ አሁን በስር ላይ እንደሚገኝ ለማረጋገጥ ነው የተቻለው። ዓለም አቀፍ መገናኛ ብዙሃን ባሰራጩት መረጃ መሰረት አውሮፕላኑን የጠለፈው ረዳት አብራሪ ምንም አይነት የጦር መሳሪያ ያልታጠቀ በመሆኑ በተሳፋሪዎችም ሆነ በአውሮፕላኑ ሰራተኞች ምንም አይነት አደጋ እንዳልነበረ የጀነቭን ፖሊስ በመጥቀስ ያስረዳሉ። በአውሮፕላን ውስጥ የነበረው ሁኔታ ፍጹም የተረጋጋ እንደነበረና መንገደኞቹ እስከ መጨረሻው ደቂቃ ድረስ አውሮፕላኑ መጠለፉን እንኳ እንደማያውቁ ያክላሉ። ይሁንና አንድ የጄኔቭን አቃቤ ሕግ በመጥቀስ እንደሚያብራሩት ረዳት አብራሪው በፈጸመው መንገደኞችን የማገት ወንጀል እስከ ሀያ ዓመት የሚደርስ ሥርዓት ሊፈረድበት እንደሚችል ያትታሉ። እነዚህ ዘገባዎች እንደሚሉት የጠለፋው ድራማ የጀመረው በኢጣሊያ ሰማይ ላይ ሲሆን ምናልባት የኢጣሊያ እንደሆኑ የሚገመቱ ሁለት ተዋጊ ጀት አውሮፕላኖች የተጠለፈውን አውሮፕላን ለማጀብ ሲጣደፉ እንደታዩ የጀኔቭ አውሮፕላንን ማረፊያ ኃላፊ ሮበርት ዳይለንን በመጥቀስ ያስረዳሉ። ከኢትዮጵያ አየር መንገድ እንደተሰራጨው አጭር መግለጫ ከሆነ መንገደኞቹን ወደ የመዳራሻቸው ለማጓጓዝ ዝግጅት እያደረገ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ Cadiz Alaba.